the voice of america do e away yeah. yeah america Adams radio Taviano. የቀን ገቢያቸውን መሰረት ያደረገ ግምት ነው የሰጣለው። ስለዚህ እነሱ የቀን ግምቴ ይሄን ያህል ነው የሚሸጠው ይላሉ። በእኛ በኩል ደግሞ የተጠና ጥናት መሰረት አድርጎ ግምቱን ይህን ያህል ነው እንላለን። እዛ ላይ የተራራቀ ነገር ካለ ለመቀራረብ የሚያስችል የድጋሚ ትዝብት ወይም ቼክ የማድረግ ስራ ሰርተን ከግብር ከፋዩ ጋር የተቀራረበ ግምት እንዲከፍሉ ይደረጋል ማለት ነው። በሚኒስትር ማዕረግ የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን አቶ ከበደ ጫኔ ስለ አዲሱ የቀን ገቢ ግምት ከሰጡት አስተያየት የተወሰደ ነው። አዲሱ የቀን ገቢ ግምት ተግባራዊ በተደረገባቸው የአዲስ አበባ ከተማና የኦሮሚያ ክልል የአሜሪካ ድምፅ ያነጋገራቸው ነዋሪዎች እስካሁን የተፈታላቸው ቅሬታ እንደሌለም ገልጸዋል። ዝርዝሩ በዕለቱ አብይ ርዕስ ተይዟል። ጤና ይስጥልን እንደምን አምሽታችኋል፣ ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ ሐምሌ 19 2009 ዓ.ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና አዳነች ፍሳሐዬ ነን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ ዛሬ ለሥራ ጉዳይ በሄዱበት ባህር ዳር ከተማ ተይዘው መታሰራቸው ተነገረ። ሰለሞን ክፍሌ አሁን ከመሸ የፓርቲው የህዝብ ግንኙነት ኃላፊ አቶ አበበ አካሉን አነጋግሯል። ቀጥሎ ይቀርባል። ለምን ነበር አቶ የሸዋስ ወደ ባህር ዳር የሄዱት? ይሄን ቢገልጹልኝ አቶ አበበ። ባለፈው ሰኞ ለአስር ወር የታሰሩ የሰማያዊ ፓርቲ እዛ አካባቢ ያሉ አማራጮቻችን ባህር ዳር አካባቢ ለአስር ወር ታሰው ለመጀመሪያ ጊዜ ፍርድ ቤት ይቀርቡ ነበር እና ለዛ ጉዳይ ባለፈው ሳምንት ቀናይ ጋር ነበር የለ ሁለተኛ ቀጥሮ ደግሞ ፍርድ ቤቱ ለዛሬ ስለቀጠረ ዛሬ ጠዋት የአውሮፕላን ትኬት ትናንት እናቆርጠም ዛሬ ጠዋት አቴሸዋትን ወደ ባህር ዳር ላክ ነው። እዛ ችሎቱ ላይ እንዲገኙ የክልሉ አመራሮች በምን ምክንያት ነበር የታሰሩት? ነሐሴ አንድ ቀን በባህር ዳር ከተማ ላይ የተደረገው ህዝባዊ እንቅስቃሴ ላይ ሰማያዊ ፓርቲ በወቅቱ የሰላማዊ ሰልፍ ጥያቄ አቅርቦ ተከልክሎ ነበር ና ተከልክሎ እኛም ሰልፉን በሚዲያ ገልጸን፣ በተለይም ቪኦኤ በደንብ አስተላልፎታል የእኛን ድምጽና ሰልፉ እንደሌለ በገለጽንበት ሁኔታ ላይ ህዝቡ ያው ገንፍሎ በወጣበት ሰዓት ላይ በነበረው ሂደት፣ አሁን የእኛን አመራሮች በሰዓቱ አስሯቸው ይዘዋቸው ነው እስከ አስሮ ድረስ ያቆያቸው እና ያ ክስ በመጀመሩ ምክንያት ነው ያን ክስ ለመከታተል አመራሮቻችን ቤ አየር መስመር የነበረው እና አሁን አቶ የሸዋስ የት ነው የታሰሩት? አቶ የሸዋስ ዛሬ ችሎቱ ላይ እንዳይገባ ሶስት ሲቪል የለበሱ ሰዎች ከልክኖት ነበር። በኋላ በዳኞቹ ትዕዛዝ ችሎቱን መከታተል የቻለ ሲሆን ከችሎቱ ወጥቶ አስራ ሁለት ሰዓት ላይ ነበር በረራ የሚያደርገው ወደ አዲስ አበባ። ነገ ፓርቲ ጽሕፈት ቤት ከይሳዊ መግለጫም ስላለብን ትልቅ ዝግጅት ስላለ እዛም ላይ መገኘት ስላለበት የመምጣት ሲዘጋጅ ነው። ባጃጅ ይዞ ወደ አየር መንገድ ለመሄድ ሲል ሶስት ሲቪል የለበሱ እነኛው ሲከታተሉት የነበሩ ችሎት ላይ ሰዎች አስቁመውት መሄድ አትችልም ብለው እስተ መጨረሻ ከኔ ጋር መጨረሻው ሰዓት እንደዋወል ነበር እና እንዳይሄድ ከልክለው በመጨረሻም ይዘውት ከሙሉ አለም አዳራሽ በስተጀርባ ወደሚገኝ አንድ የኮሚኒቲ ፖሊስ ጣሪያ ውስጥ በሀገር አመልካት አስቀምጠውታል። ይህንም ከጥቂት ደቂቃዎች በፊት በሀገር አካባቢ በእኛ ደጋቶችና አባላት አማካይነት ማረጋገጥ ችያለሁ። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ለሰጡኝ ማብራሪያ አመሰግናለሁ። እኔም አመሰግናለሁ። በፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የክስ ጉዳያቸው በመሰማት ላይ የሚገኘው አምስት የወልቃይት ኮሚቴ አባላት ላይ አንድ ሰው በምስክርነት ለማቅረብ የበጀት እጥረት ገጥሞኛል፣ ሲል ፖሊስ ለፍርድ ቤት አመለከተ። የተከሳሾቹ ጠበቆች ፖሊስ ያቀረበው ምክንያት ተቀባይነት የለውም፣ ደንበኞቻችንም እየተንገላቱ ነው ሲሉ ተቃውመውታል። ፍርድ ቤቱ ፖሊስ ያቀረበውን ምክንያት መቀበሉን በመግለጽ ተለዋጭ ቀጠሮ ሰጥቷል። ጽዮን ግርማ ከተከሳሽ ጠበቆች አንዱን አቶ አለልኝ ምህሮትን አነጋግራ ዝርዝር ዘገባ አጠናቅራለች። ቀጥሎ ይቀርባል። የወልቃይት የማንነት ጥያቄን ምክንያት በማድረግ ከግንቦት ሰባት አባላት ጋር እየተገናኙ የሽብር ወንጀል ፈጽመዋል በሚል ክስ የተመሰረተባቸውና ክሱን ተቃውሞ በክርክር ላይ የሚገኙት በነ መብራቱ ጌታሁን የክስ መዝገብ አቶ መብራቱ ጌታሁን፣ አቶ ጌታቸው አደመ፣ አቶ አለነ ሻማ፣ አቶ አታላይ ዛፌና አቶ ነጋ ባንቲ በትላንትናው እለት ነበር ችሎት ፊት የቀረቡት ችሎቱ የተቀጠረውም አቃቤ ሕግ አለኝ ያለውን ቀሪ ምስክር በተደጋጋሚ ሊያቀርብ ባለመቻሉ ምስክሩ ታስሮ ይቅረብ የሚለውን የፍርድ ቤቱን የቀደመ ትዕዛዝ ተከትሎ የነበረ ቢሆንም ምስክሩን ከትግራይ ክልል ለማምጣት በጀት እንዳልተለቀቀለት በመግለጽ ተጨማሪ ቀጠሮ እንዲሰጠው አቃቤ ሕግ ጠይቋል። ተከሳሾቹን በመወከል ችሎት ተገኝተው የተከራከሩት ጠበቃ አቶ አለልኝ ምህረቱ እንዲህ ያለ ተደጋጋሚ የአቃቤ ሕግ ምክንያት ደንበኞቻቸውን ለእንግልት እየዳረገ መሆኑን በመግለጽ ጥያቄውን ተቃውሞው መከራከራቸውን ለአሜሪካ ድምጽ ገልጸዋል። አንድ ምስክር ነበር የቀረው። አካባቢ ህግ ያው እንዲቀርብለት የጠየቀው ሙለ ትናንት እንዲቀርብ ነበረ። እንደ በጀት ብረት ምክንያት አላቀረብኩም አለ። በእኛ በኩል ያው የተለያዩ ምክንያቶች ይህን ያህል ፍት ሊዘገየ አይገባም የሚል ነው መቃወሚ ያቀረብ ነው። አግባብ አይደለም። ለአራተኛ ጊዜ እንዲህ አይነት ምክንያት መቅረቡ በቂ አይደለም የሚል ነበር። ግን ያው ፍርድ ቤቱ አንድ የመጨረሻ እድል ይሰጣቸው በሚል የመጨረሻ ትዕዛዝ ሰጥተዋል። አቶ አለልኝ አያይዘው ፖሊስ ምስክሩን ማቅረብ ቢፈልግ ያቀርብ እንደነበር ደንበኞቻቸው የዋስ መብት ሳይኖራቸው በእስር ላይ ያሉ በእንዲህ ያለ ተደጋጋሚ ምክንያት ሊንገላቱ እንደማይገባ በመግለጽ ለፍርድ ቤቱ መቃወሚያ ማቅረባቸውን ተናግረዋል። ፍርድ ቤቱ ፖሊስ የሰጠውን ምክንያት ታሳቢ በማድረግ ምስክሩን ለነሐሴ አስራ አንድ ሁለት ሺ ዘጠኝ ዓመተ ምህረት ለመስማት ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ የፌዴራል ጠቅላይ አቃቤ ሕግ አቶ በቀለ ገርባ በዋስ ሊፈቱ አይገባም የሚል መከራከሪያ ያቀረበ ጉዳዩን እየመረመረ የሚገኘው ፍርድ ቤት የሁለቱን ወገኖች ክርክር አይቶ ብይን ለመስጠት ቀጠሮ ሰጥቷል። መለስካቸው አመሀ ዝርዝሩን ይዟል። ከሁለት ሳምንት በፊት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምደብ አራተኛውን ወንጀል ችሎት በነ ጉርሜሳ አያነው መዝገብ ላይ ብይን ከሰጠ በኋላ የዋስ መብታቸው እንዲከበርላቸው አቶ በቀለ ገርባ በጠበቆቻቸው አማካኝነት ላቀረቡት ጥያቄ አቃቤ ሕግ ዛሬ በጽሁፍ ተቃውሞውን አቅርበዋል። አቃቤ ሕግ ባቀረበው ክርክር መሰረት አቶ በቀለ ገርባን ጨምሮ ሌሎች ሃያ ሁለት ተከሳሾች ክስ ሲመሠረተባቸው ዋስትና ተከልክለዋል። ይህን ዋስትና የከለክለው ይኸው ፍርድ ቤት እንደነበረ የሚያስታውሰው የአቃቢ ሕግ ክርክር ፍርድ ቤቱ የራሱን ውሳኔ ሽሮ ተከሳሽን እንደገና በዋስትና ሊያሰናብታቸው አይገባም፣ የህግ መሠረትም የለውም የሚል ክርክር ማቅረቡን ከአቶ በቀለ ገርባ ጠበቆች አንዱ አቶ አብዱል ጀባር ሁሴን ለቪኦኤ ተናግረዋል። ሁለተኛው የአቃቤ ህግ መከራከሪያ ነጥብ ደግሞ አቶ በቀለ ገርባ ቀደም ሲል በቀረበባቸው ክስ እንደተገለጸው ውጭ ሀገር ከሚገኙ ድርጅቶች ጋር ግንኙነት እንዳላቸው ይታወቃል። ስለሆነም በዋስ ቢፈቱ ወደ ውጭ ሀገር የመሄድ አጋጣሚ ስለሚኖር ተመልሰው ፍርድ ቤት አይቀርቡም። ከዚህም በተጨማሪ አሁንም እንዲከላከሉ የተበየነባቸው ሕገ መንግስታዊ ስርዓቱን በኃይል ለመናድ ጉልህ ያልሆነ የቅስቀሳ ተግባር ፈጽመዋል በሚል ስለሆነ በዋስ ቢፈቱ ይህንኑ ተግባር ይቀጥላሉና አቶ በቀለ ገርባ በዋስ የመፈታት ጥያቄያቸው ውድቅ ይሁን የሚል ክርክር አቃቢ ህግ እንዳቀረበ አቶ አብዱል ጀባር ሁሴን አብራርተዋል። ፍርድ ቤቱ የሁለቱን ወገን ክርክር መርምሮ ብይን ለመስጠት ለሐምሌ 26 ቀን 2009 ዓ.ም ቀጠሮ ቆርጧል። አራቱን ከፍተኛ የኦፌኮ አመራር አባላትን ጨምሮ እንዲከላከሉ የተበየነባቸው 17 ተከሳሾች ከነሐሴ 8 እስከ 12 2009 ዓ ም ባሉት ቀናት የመከላከያ ምስክሮቻቸው እንዲያሰሙም ፍርድ ቤቱ ቀጠሮ መስጠቱ አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ሶማሊያ አዲስ የመፈናቀል ችግር ገጥሟታል። በተለይም በሀገሪቱ ደቡባዊ ክልል ሰዎች በድርቅና በግጭት ምክንያት ከመኖሪያቸው እየተፈናቀሉ ነው። ካለፉት ሰባት ወራት ወዲህ ስምንት መቶ ሺህ የሚሆኑ ሰዎች በድርቅ ምክንያት ከመኖሪያቸው እንደተፈናቀሉ በሶማሊያ የዓለም አቀፍ ፍልሰት ድርጅት ተወካይ ጌራርድ ወይቴ ለአሜሪካ ድምፅ ራዲዮ ገልጸዋል። አንድ ነጥብ አንድ ሚሊዮን የሚሆኑ ሶማሊያውያን ከዚህ በፊት የተፈናቀሉ መሆናቸው ይታወቃል። ተፈናቃዮቹ በተጣበቡ ሰፈሮች እንደተጠለሉና መሠረታዊ የሆኑ አገልግሎቶች እንደማያገኙ ጌራርድ ወይቴ አስገንዝበዋል። ንጹሕ የመጠጥ ውሃ ስለማያገኙም ሰባ አንድ ሺህ የሚሆኑ ሰዎች የኮሌራ በሽታ ወይም አጣዳፊ ተቅማጥ እንደያዛቸው፣ ከእነርሱም ወደ አንድ ሺህ አንድ መቶ የሚሆኑት ሰዎች እንደሞቱ ጨምረው ገልጸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትራንስጀንደር ወይም ራሳቸውን ከተወለዱበት ጾታ ለይተው የሚያዩ ሰዎች በሀገሪቱ ወታደራዊ ኃይል ማገልገላቸው ይቆማል ብለዋል። የቀድሞ ፕሬዚደንት ባራክ ኦባማ ከአንድ ዓመት በፊት በውትድርና እንዲያገለግሉ ያወጡትን ፖሊሲ ይቀለብሳል ማለት ነው። ፕሬዚደንት ትራምፕ በትዊተር አከታትለው ባስተላለፏቸው መልእክቶች ከጀነራሎቼና ከወታደራዊ ጠበብት ጋር ከተመካከልኩ በኋላ ትራንስጀንደር ሰዎች በውትድርና ማገልገላቸው እንዲቆም አደርጋሉ ብለዋል። ራንድ ኮርፖሬሽን የተባለው የጠበብት ቡድን ተቋም 2500 የሚሆኑ ትራንስጀንደር ሰዎች በዩናይትድ ስቴትስ ወታደራዊ ኃይል እንደሚያገለግሉ ይገምታል። 1500 የሚሆኑት ደግሞ የተጠባባቂ ወታደራዊ አገልግሎት አባላት ናቸው። ትራምፕ ስለ ውሳኔያቸው ሲያስታውቁ፣ እነዚህ ሰዎች ምን እንደሚሆኑ የተናገሩት ነገር የለም። በመጨረሻም የሩሲያ ምክትል የውጭ ጉዳይ ሚኒስትር ሴርጌ ሪያፍኮቭ ዩናይትድ ስቴትስ ለመጣላቀደችው አዲስ ማዕቀቦች ሞስኩ የአጸፋ ምላሽ ልትሰጥ ትችላለች ሲሉ አስጠንቅቀዋል። አሜሪካ አዲስ ማዕቀቦች የምትጥለው ሩሲያ ባለፈው ዓመት በተካሄደው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ጣልቃ ገብታለች በሚል ነው። የዩናይትድ ስቴትስ የሕግ መምሪያ ምክር ቤት ትላንት የማዕቀብ ሕጉን አጽድቋል። ህጉ የሀገሪቱ ፕሬዝደንት ዶናልድ ትራምፕ ማዕቀቦቹን ለማላላት ባላቸው አቅም ላይ የሀገሪቱ ምክር ቤት ቁጥጥር እንዲያደርግ በሚያስችል መንገድ ሰፍቷል። የሩሲያ መንግስት ሚዲያ እንደሚለው አዲሶቹ ማዕቀቦች በሞስኩና በዋሽንግተን መካከል ግንኙነት የማሻሻል ዕድሉን ያጠባል ሲሉ ሪያፍኮቭ አስጠንቅቀዋል። የዩናይትድ ስቴትስ ምክር ቤት የማዕቀቡን እቅድ ካጸደቀ ሩሲያ ያጸፋ ምላሽ ትሰጣለች ስትል የትራምፕ አስተዳደርን አስጠንቅቃ እንደነበር ምክትል ውጭ ጉዳይ ሚኒስትሩ ጠቁመዋል። ዜናው በዚሁ ይጠቃልላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ ይቀርባል። አዲሱ የቀን ገቢ ግምት ተግባራዊ በተደረገባቸው የአዲስ አበባ ከተማና የኦሮሚያ ክልል የአሜሪካ ድምፅ ያነጋገራቸው ነዋሪዎች እስካሁን የተፈታላቸው ቅሬታ እንደሌለ ገልጸዋል። በተለይ በኦሮሚያ ክልል አንድ የሻምቡ ከተማ ነዋሪ ከመንግሥት ባለሥልጣናት ጋር ነጋዴው ስብሰባ ተቀምጠው እንደነበር ገልጸው፣ ነገር ግን በስብሰባው ላይ የተናገሩ ሰዎች ታስረዋል፣ ሱቆችም በከፊል ተዘግተዋል ብለዋል። የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን እስካሁን 80 በመቶ የሚሆኑ ቅሬታዎች በአግባቡ እየተፈቱ ነው ብለዋል። የኦሮሚያ ክልል በበኩሉ ከነጋዴው ማኅበረሰብ ጋር በአግባቡ መወያየቱንና ቅሬታዎች እየተፈቱ መሆናቸውን አስታውቋል። ፅዮን ግርማ ዝርዝሩ አላት። በቀን ገቢ ግብር ትመና ላይ ተመስርተው በየአመቱ ቁርጥ ግብር እንዲከፍሉ በሚደረጉ ነጋዴዎች ላይ ተግባራዊ እንዲደረግ የተወሰነው አዲሱ የቀን ገቢ ግምት ይፋ የተደረገው በአዲስ አበባ ከተማና በኦሮሚያ ክልል ሲሆን ይህም ደብዳቤ የደረሳቸው ነጋዴዎች ግምቱ የተጋነነ ነው ፍትሐዊ አይደለም የግብር መለያ መርሃ ግብራችንንም ያለ ካፒታላችን ያዛባ ነው ሲሉ መቃወማቸውን ስንዘግብ መቆየታችን ይታወሳል። ይህንንም ተቃውሞ ተከትሎ በኦሮሚያ ክልል አንዳንድ ከተሞችና በአዲስ አበባ አንዳንድ የንግድ ቦታዎች የንግድ ማቆም አድማ ሲደረግ እንደነበር ነጋዴዎችን ጠቅሰን ስንዘግብ መቆየታችን ይታወሳል። ይህም ርዕሰ ጉዳይ አወዛጋቢ ርዕስ ሆኖ ሰንብቷል። በሚኒስተር ማዕረግ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ ከበደ ጫኔ ቅሬታዎቹ በመፈታት ላይ ይገኛሉ ብለዋል። እስካሁን ቅሬታ ካቀረቡት ውስጥ ሰማንያ ፐርሰንት ያላነሰ ቅሬታቸው እየታየ ነው ያለው። በቀሪዎቹ ደግሞ ይቀጥላሉ። ከዛ በኋላ ደግሞ የደረጃ አለና የደረጃ ቅሬታ ያላቸው የተመሳሳይ መንገድ እየታየ ይሄዳል ማለት ነው። ስለዚህ ይሄ ይሄ እንደሚያጋጥም ታውቆ የሆነ የቅሬታ ስርዓት የተዘረገው በዛ ይስተናገዳሉ። ስራው የደረጃ ምርሃ በዓመት የቁርጥ ግብር የሚከፍሉበት ስለሆነ ዞሮ ዞሮ የቁርጥ ስራ ደግሞ በግምት ላይ የተመሰረተ ነው። ጥናቱም ሲካሄድ ሳይንሳዊ የሆነ መረጃ በማቅረብ አይደለም ግምት ነው፣ የቀን ሽያጫቸውን መሰረት ያደረገ የቀን ገቢያቸውን መሰረት ያደረ ግምት ነው የተጣለ። ስለዚህ እነሱ የቀን ግምቴ ይህን ያህል ነው የሚሸጠው ይላሉ። በእኛ በኩል ደግሞ የተጠና ጥናት መሰረት አድርጎ ግምቱን ይህን ያህል ነው እንላለን። እዛ ላይ የተራራቀ ነገር ካለ ለመቀራረብ የሚያስችል የድጋሚ ትዝብት ወይም ቸክ የማድረግ ስራ ሰርተን ከግብር ከፋዩ ጋር የተቀራረበ ግምት እንዲከፍሉ ይደረጋል ማለት ነው። ይህ ነው እየተስተካከለ ያለው። በቅሬታ አቅራቢዎች ዘንድ በንፋስ ስልክ ላፍቶ ክፍለ ከተማ የሚገኙና ስማቸውን መግለጽ ያልፈለጉ አንድ ነጋዴ በበኩላቸው ማምሻውን አነጋገሪያቸው ነበር። ቅሬታችን በአግባቡ እየተሰማ አይደለም ሲሉ የባለስልጣኑን ምላሽ ያጣጥላሉ። ምንም የተፈታ ነገር የለም። እንደውም አሁን ከጥቂት ደቂቃ በፊት እኛ በአጋጣሚ ባለፈው ጓደኛዬም ገልጾታል። ከአንድ ዓመት በፊት ቤታችን ያለ አግባብ ፈርሶ የተበተኑ ሰዎች ነን። በአጋጣሚ ዛሬ በዛ ጉዳይም ተሰባስበን በምናወራበት ሰዓት ላይ በመካከላችን የሸቀጣሸቀጥ ሱቅ የሚነግድ ሰዎች ነበሩ። እነሱን ሰዎች ሸቀጣሸቀጥ ከአንድ ነገር ላይ ሀምስ ሳንቲም እና አንድ ብር ማትረፍ የሚችሉ ሰዎች የቀን ገቢ ግምት አንድ ሺ ሰባት መቶ ብር እና ሁለት ሺ ሁለት መቶ ብር የተገመተባቸው ሰዎችን በአጋጣሚ አግኝቼ ነበረ። እነዛ ሰዎች አንደኛው ሰውዬ የአንድ ሺ ሰባት መቶ ብር የተገመተበት ሰው መጥተው ቅሬታ አቅርቦ ቁ ድረስ መጥተው ሂሳቡን ሰርተውለት ያንተ የምትከፍለው አስራ ሁለት ሺህ ብር ነው የሚመጣ ብር ብለውት በዛኑ ወደ ክፍለ ከተማው ሄዶ ሂሳቡን ሲያሰራ አስራ አምስት ሺህ ብር እንደሆነ እና እዛ መጥቶ የሚነገሩት ነገር ሌላ ነው። እዛ ደግሞ ሲኬድ የሚሰራው ሂሳብ ሌላ ነው እና አንድ ሸቀጣ ሸቁጡ የሚነግድ ትንሽ ኪዮስክ፣ የመንደር ሱቅ ሁለት ሺ ሁለት መቶ ብር የተገመጠበት ጓደኛዬም ነበረ አጋጣሚ። እና ተፈታ የሚሉት ቅሬታ ውሸት ነው። እየተፈታም አይደለም ከእውነት የራቀ ነው። በጨርቆስ ክፍለ ከተማ የሸቀጣሸቀጥ ነጋዴ እንደሆኑና በቀን 3600 ብር የቀን ገቢ ግምት እንደተገመተባቸው ቅሬታቸውን የሚሰማ አካል እንዳጡ አንድ ነጋዴ ገልጸው ልናል። ይሄድ ያው እንመጣለን ይሉኛል። ቆይ ገና አልተሰራም ይሉኛል። ወደ አራት ነው ምናምን ተመላልሻለው። ቆይ እስከዛ ስራ እንመጣ ይነግርሃለን ደውልልሃል ነው ይሉኝ። አልተሰራልኝም፣ አልተነገረኝም አንተ በአንተ በኩል ስንት ነው የቀን ግምቴ የቀን ገቤ ብለህ ነው የምትለው? የቀን ገቤ ምንም ነገር ቤዛ ተሰራ ከሶስት እጁ ራሱ አይገናኝም። ወ አንቺ ምናልባት ያው ላታ ያልሽ ቤቷን ሳያነቃነቅ ነው ከዚህና ከዚህ ሚሰው እንዴት እንደጫኑብኝ አላቅም። በእርግጥ ቤቷ ግንብነች እሱን አይቶ ምን ይሁን አላቅም እንትላልኝ እንዴት እንደሆንም አላወቅም። ምን አይነት ነው ሱቅህ አንተ? ሱቅ ትንሽ የሱቅ ነች። እዚህ ከቀበሌው ከላይ በኩል ነው ያለው። እንደው ቅርብ ካለሽ አንቺ ራስሽ እንድታዩ ደስ ይለኛል። በተያያዘም በኦሮሚያ ክልል በሚገኙ የተለያዩ ከተሞች ይህንን የቀን ገቢ ግምት ተቃውመው የስራ ማቆም አድማ ያደረጉ ነጋዴዎች የነበሩ ሲሆን የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ቢሮ ኃላፊ አቶ አዲሱ አረጋ ቅሬታዎቹን የመንግስት ባለስልጣናት እየቀረቡ ከነጋዴዎቹ ላይ መስማታቸውን እና ቅሬታዎቹ እየተፈቱ መሆኑን ገልጸው በዚህም ማ ላይ የነበሩ ነጋዴዎች በሙሉ ሱቃቸውን መክፈታቸውን በሻምቡ ከተማ የነበሩ ነጋዴዎች ብቻ ትላንት ሳይከፍቱ ቀርተው የነበረ ቢሆንም አሁን እነሱም መክፈታቸውን ገልጸው ማንም ቅሬታ ያለው አካል ቅሬታውን የሚያቀርብበት አሰራር እንደተዘረጋ ነግረውናል። እስከ ሰባ ዘጠኝ ሺህ የሚሆኑ ቅሬታዎች ቀርበዋል ማለት ነው፣ ለቅሬታ ሰሚ ኮሚቴ። ከዛ ውስጥ ከአስራ አንድ ሺህ በላይ የሚሆነው ቅሬታ ታይቶ ምላሽ ተሰጥቷል። ትክክለኛ ቅሬታ መሆኑ ግንዛቤ ተወስዶ የማስተካከያ ግምት ተደርጎበት ግብራቸውን በተስተካከለ ሁኔታ እንዲከፍሉ የተደረገበት ሁኔታ ነው ያለው። ከዛ በተረፈም ከሰላሳ አምስት ሺህ በላይ የሚሆኑ ግብር ከፋይ ነጋዴዎች በዚህ የጊዜ ሰሌዳ መክፈል ከሚገባቸው ውስጥ እስከ ትናንትና ማታ እስከደረሰን መረጃ ድረስ ግብራቸውን የከፈሉበት ሁኔታ ነው ያለው። ዛሬም ግብር የመክፈሉ ሁኔታ ተጠናክሮ የአፋን ኦሮሞ ዝግጅት ባልደረቦቻችን በስፋት ያነጋገሯቸው በኦሮሚያ ክልል የሚገኙ ነጋዴዎችና ነዋሪዎች በተደረጉ ውይይቶች ላይ ያገኙት መፍትሄ እንደሌለ እንዲያውም ሱቆቻቸው እንደታሸጉባቸው ገልጸዋል። በዛሬው ዕለት በሻምቡ ከተማ ነዋሪ የሆኑ አንድ ነጋዴ አነጋግረን ነበር። ነገር ግን የድምፅ ጥራቱ የማይሰማ ሲሆን ከሀሳባቸው ለመረዳት እንደቻል ነው በተደረገው ስብሰባ ከስብሰባው በኋላ በስብሰባው ላይ የተናገሩ ሰዎች መታ ስራቸውን እና የተወሰኑ ሱቆችም መዘጋታቸውን ነው። እኚህ ነጋዴ እንደሚሉት ከስብሰባው በኋላ የግማሾቹ ሱቆች የተከፈተ ሲሆን፣ ግማሾቹ ደግሞ እንደታሸገባቸው ነው። በሌላ በኩል በግንጭ ከተማ የሚገኙ አንድ ነዋሪ ይህንኑ ጠቅሰው በስብሰባ ላይ የተናገሩ አንድ ግለሰብ መታሰራቸውን ተናግረዋል። በመናገሩ ምክንያት የታሰረ አንድ ሰው አለ። መንገሻ ዳንደና የሚባል ነጋዴ ነው። ያለውን የፖለቲካ ሁኔታ ተናገሩ። አጠቃላይ የሀገሪቱን ሁኔታ ተናገሩ። ኦሮሚያ ውስጥም ያለውን የግፍ አገዛዝ አንዳንድ ነገር ተናገሩ። ይህንኑ በተመለከተ አቶ አዲሱ አረጋን ጠይቄያቸው ነበር። አይ ምንም ይሄ ተቀባይነት የሌለው ነገር ነው። ፊት ለፊት ነው የተወያየ ነው። በተለይ የኔ ጥሩ ሞቅ ያለ ውይይት የተደረገበት መድረክ ባለፈው ወሊሶ ከተማ ላይ ከደቡብ ምዕራብ ሸዋና ከወሊሶ ከተማ የተውጣጡ ንግድ ማህበረሰቦችና የህብረተሰብ ተወካዮች የተገኙበት ነው። በግልጽ ነው የተቹት። የተቹትም አመራራቸውን ሳይቀር ከንቲቦቻቸውን ሳይቀር የከተማውን የመልካም አስተዳደር ክፍተት ሳይቀር በግልጽ ነው የተናገሩት። ይሄ ሰው በዚህ ይህን በመናገር ታስሯል የሚል ዝርዝር ከመጣለን ያንን መነጋገር እንችላለን። በመናገር ቅሬታውን በማንሳት የታሰረ አንድም ሰው በክልላችን የለም። ነጋዴዎቹ በበኩላቸው ማን እንደታሰረና የማን ሱቅ እንደታሸገ በዝርዝር ማቅረብ እንችላለን ይላሉ። እኛ ለፍቶ አዳሪዎች ነን። ዋናው ጥያቄያችን ያልሰራነውን እንድንከፍል ተጠይቀናል። እርሱ ይነሳለን ነው። ይህንን ቅሬታችንን የሚሰማን ብቻ ነው የምንፈልገውን ብለዋል። የዕለቱን አብይ ርዕስ አደመጥን። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የአሜሪካ ድምፅ ሬዲዮ የኢንዶኔዥያ አገልግሎት ዘጋቢ ክሪቲካ ቫራንጋ በቅርቡ ወደ ዋና ከተማይቱ ጃካርታ ለመስክ ስራ ተጉዛ በነበረ ጊዜ በዚያ ድንገት ኢትዮጵያውያን ስደተኞችን አገኘች፣ አነጋገረቻቸው፣ ታሪካቸውንም ጻፈች። የዘገባዋንም ርዕስ የምስራቅ አፍሪካ ስደተኞች ጃካርታን ላልተወሰነ ጊዜ ቤታቸው አደረጉ ስትል ሰየመች። ሰለሞን አባተና ትዝታ በላቸው ያቀርቡታል። ኦሮሞይቱ ኢትዮጵያዊት ራና 24 ዓመቷ ነው ስትል ጀመረች የቪኦኤዋ ዘጋቢ ክሪቲካ የጃካርታ ዘገባዋን። ራና ስደተኛ ነች። የስደተኛ ሦስተኛ ትውልድ ቤተሰብ ስትሰደድ ደግሞ ኢንዶኔዥያ ሁለተኛ ሀገር መሆኗ ነው። እግሮቿ የኢትዮጵያን ምድር በዚህ ለጋ ዕድሜዋ ለቀው ከተሰናበቱ የፖለቲካ ተቃዋሚና በስደት ላይ ከነበሩ አባቷ የተወለደችው ሳዑዲ አረቢያ ውስጥ ነው። ሳዑዲ አረቢያ የፖለቲካ ጥገኝነት ባለመስጠቷ ምክንያት ራና ሀገር የለሽ ሆነች። ይሁን እንጂ በ አስራ ስድስት ዓመት ዕድሜዋ ከሳዑዲ አረቢያ በኃይል ተባራ እንድትወጣ ተደረገና ወደ ኢትዮጵያ ለመሄድ ተገደደች። እዚያም የመጀመሪያ ዲግሪዋን እስክቲዝ ተማረች። የዛሬ ሁለት ዓመት አካባቢ ኦሮሚያ ውስጥ ተቃውሞ ሲቀሰቀስ የመንግሥቱ ኃይሎች ይወስዷቸው በነበሩ የብተናና የኃይል እርምጃዎች ምክንያት ደግሞ እንደገና ለስደት ተዳረገች። ጅቡቲ ራና ጅቡቲ ላይ ያሳለፈችው ጊዜ አጭርም ቢሆን ችግርና መከራ የበዛበት ነበር። ጥገኝነትና ከለላ ጠያቂ ኦሮሞዎች በመንግሥቱ ኃይሎች እየተከበቡና እየተያዙ ከሀገር ይባረሩ፣ ወደ ኢትዮጵያም እንዲመለሱ ይደረጉ ነበር። ራና ታሪኳን ለክሪቲካ ቫናጉር ማጫወቷን ቀጠለች። በመሀል ታዲያ አንድ ሰውን ከሀገር ሀገር በማሻገር አድራጎት ላይ ተሰማርቶ የነበረ ግለሰብ እርሷን፣ እናቷንና ወንድሟን በአውሮፕላን አሳፍሮ ወደ ኢንዶኔዥያ ላካቸው። እጅግ ሩቋ የኢንዶኔዥያ አገር። በዚያ እነ ራና ማንንም የማያውቁ የአገሬውን ቋንቋ የማይናገሩ ፍጹም ባይተዋር ናቸው። አንድ ዓመት ኖሩና የስደተኛ ዕውቅና ተሰጣቸው። የከተማና አካባቢዋ ባቡር መስመርና ጣቢያ ባለበት በደቡብ ጃካርታ ፓሳር ሚንጉባሩ ሰፈር ሕይወታቸውን አሳርፈው መሠረቱ። ይህ ፓሳር ሚንጉባሩ ሰፈር ባለፉት ሦስት ዓመታት ውስጥ የስደተኞችና የፍልሰተኞች መንደር የመሆኑ ነገር ከዕለት ዕለት በፈጣን ሁኔታ እየበረታ መጥቷል። አንዳንዶች በልቦና ቢስና ግዴለሽ አሸጋጋሪዎች እንደ ፍጥርጥራቸው ይሁኑ እየተባሉ እንዲህ እንደ ነራና ይጣሉና እዚያው ይገኛሉ። ሌሎች ደግሞ ወደ አውስትራሊያ እንዘልቃለን በሚል ተስፋ ለመሸጋገር ወደ ኢንዶኔዥያ ገብተው አውስትራሊያ የዛሬ ሦስት ዓመት የባሕር በሮቿን ሁሉ ለፍልሰተኞችና ስደተኞች በዘጋች ጊዜ እዚያው ዋለው የቀሩ ናቸው። ማለቂያ የሌላቸውና መፍቻ መላ ያጡ የሚመስሉት የአፍሪቃ ግጭቶችና ኦሮሞን የመሳሰሉ የተጨቆኑ ቡድኖችን በሚመለከት ዓለም አቀፉ ማህበረሰብ ያለ እውቀት እጅግ ዝቅተኛ በመሆኑ ሳቢያ የምስራቅ አፍሪቃ ስደተኞች ተረጋግተው እንዲሰፍሩ መጠበቅ ያለባቸው ጊዜ እጅግ የተራዘመ ነው። ያውም እንዲሰፍሩ ከተደረጉ ጃካርታ የሚገኙ ነጻ የስደት ጉዳዮች ጠበቃ ትሪስ ካመሩን ናቸው። ይህን የሚሉት ካመሩን ለክሪቲካ ቫራጉር በሰጡት መረጃ መሠረት አሁን በፓሳር ሚንጉባሩ መንደር ወደ ሁለት መቶ የሚሆኑ ምንጫቸው ምስራቅ አፍሪካ የሆኑ ቤተሰቦች ይገኛሉ። ራና ደግሞ አካባቢውን የወደደችው ይመስላል። ሰላም ነው ትላለች። ባይተዋርነት እንዲሰማ አያደርጉም። ምናልባት እዚህ ስደተኞችን ለረጅም ጊዜ ሲያስተናግዱ ስለቆዩ ሊሆን ይችላል። በሰፈራቸው አንድ የአረብ ሱቅ አለ። ሳዑዲ አረቢያ በነበሩ ጊዜ ያወቁት እንዲያውም ለራና ስትወለድ ጀምሮ የምታውቀው ነው። አረብኛው እውቀት አላቸውና ተስማምቷቸዋል። ራና ወትሮም ሙስልም ብትሆንም ራሷን በሻሽ መሸፈን የጀመረችው ጃካርታ ከገባች በኋላ ነው። የአካባቢዋ ሰው ሂጃብ ይለብሳልና ለጎረቤቶቿ ያላትን አክብሮት ማሳየት ስለፈለገች በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ከተመዘገቡ ጃካርታ ውስጥ ካሉ 14093 ስደተኞችና ጥገኝነት ጠያቂዎች 16 ከመቶ የሚሆኑት ከምስራቅ አፍሪካ ሀገሮች የተነሱ መሆናቸውን ዩኤንኤችሲአር የጃካርታ ቢሮ ቃል አቀባይ ሚትራ ሳሊማ ሱሪያኖ ለክሪቲካ ነግረዋታል። ብዙዎች ከሶማሊያ ከኢትዮጵያ፣ ከሱዳን የወጡ ናቸው። የተወሰኑ ደግሞ የኤርትራ፣ የኡጋንዳና የሞዛምቢክ ሰዎች ናቸው። ዛሬ ራና አስተርጓሚ ሆና በበጎ ፈቃድ ትሠራለች። ሥራው በጣም ነው የሚበዛባት። አንደበተ ብዙ ነች። ኦሮምኛ፣ አረብኛ፣ አማርኛ፣ እንግሊዝኛ አጥርታ ትናገራለች። አሁን ደግሞ የሀገሬውን በሐሳ ኢንዶኔዥያ ለምዳለች። በማኅበረሰቧ ውስጥ ጥገኝነት ጠያቂዎችን ትረዳለች፣ ለቃለ መጠይቆቻቸው ታዘጋጃቸዋለች። የራና አያት የኦሮሞ ነጻነት ግንባር አባል የነበሩና ቀድመው ከኢትዮጵያ ለመሰደድ ከተገደዱ ሰዎች አንዱ እንደነበሩ ራና ለክሪቲካ አጫወታታለች። ምንም እንኳ ራና ወደ ወላጆቿ ሀገር የተመለሰችው እጅግ ለጋ በሆነ የታዳጊ ወጣትነት እድሜዋ ቢሆንም በቤተሰቧ ውስጥ የቆየውን የተቃውሞ መንፈስ ለመውረስና ለመቀላቀል ጊዜ አልፈጀባትም። ጠንካራ ተማሪና ተሟጋች እንደነበረች የሕብረተሰብ ጤና ባለሙያ መሆኗን እና በሕክምና ትምህርት ቤት የመጀመሪያ ዓመት ላይ ሆና ወደ ኢንዶኔዥያ መሰደዷን ተናግራለች። ስለ ሕዝባችን ሳስብ ውስጤ በጣም ያዝናል። እዚያ በቆየውበት ጥቂት ጊዜ እንኳን ነገሮች ትክክል አለመሆናቸውን ለመረዳት ችያለሁ ብላለች። ራና ተማሪ ሳለች በተቃውሞው ወቅት ተይዛ አንድ ሌሊት እስር ቤት ማደሯንና ያቺ ሌሊት የአንድ ዓመት ያህል ረዝማ እንደታየቻት ነው ራና የምታስታውሰው። ታናሽ ወንድሜ ግን በባሰ ሁኔታ ተሰቃይቷል። ከአገር ከመውጣታችን በፊት የደረሰበት ጠፍቶ የነበረበት ጊዜም ነበር። ለወጣት ኦሮሞ የመብቶች ተሟጋቾች እንዲያ ዐይነቱ ሁኔታ የተለመደ ነው ትላለች። ታናሽ ወንድሟ ከኢትዮጵያ ሲወጣ የአስረኛ ክፍል ተማሪ እንደነበረና የኢንዶኔዥያ ሕግ ለስደተኞች ስለሚከለክል አሁን ያለ ትምህርት ያለ ሥራም በመቀመጡ ምክንያት የመከፋትና የመደበር ስሜት እያደረበት መሆኑን እናቷም የስኳር ህመምተኛ በመሆናቸው ብዙውን ጊዜያቸውን ወደ ሆስፒታሎች በመመላለስ እንደሚያጠፉ ራና ገልጻለች። የሚኖሩት በጊዜያዊ ተቀላሽ መጠለያ ውስጥ ቢሆንም ራና እዚያው እንጀራ ትጋግራለች። የስሜት መረበሽና ጭንቀት፣ እንቅልፍ ማጣት የቤተሰቧና የማህበረሰቧ ኃላፊነት በሀገሯ ውስጥ ያለው ሁኔታ ሐሳብና ስጋት ለራና ህይወት የበዛውን ሸክም የሚያከብዱባት የስደቷ ፈተናዎች ናቸው ራናና ቤተሰቧ እንግዲህ ኢንዶኔዥያ ውስጥ የሚኖሩት እስከ መቼ እንደሆነ አያውቁም ኢትዮጵያ ውስጥ ስለ መብት መታገላቸው ግን አይቆጫትም ሰዎች እፊቴ ሲሞቱ እያየሁ አንዳች ነገር ማድረግ አልችልም ነበር አለች ራና በምሬት ክሪቲካ ቫራ ጉርም ዘገባዋን በዚሁ ቋጨች። አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች እንዲሁም በናይልሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሙዚቃን ገብዛችሁ የጸጋዬ እሸቱን ወርቀ ዘበው መርጠናል ነው የምንሄደው።

በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭት ይቀጥላል። ወደ መደበኛ ቅንብሮች ከማለፋችን በፊት ለሰዓቱ ያሉንን የዓለም ዜናዎች ባጭር ባጭሩ ከአዳናች ውሳይ እንሰማለን። በሪፑብሊካውያን የሚመራው የዩናይትድ ስቴትስ የህግ መወሰኛ ምክር ቤት በቀድሞ ፕሬዝደንት ባራክ ኦባማ አስተዳደር ወቅት የተደነገገውን የኦባማ ኬር የሚል ስያሜ የተሰጠውን የጤና ዋስትና መርሃ ግብርን በሚሽር ህግ ላይ ነገ ድምፅ ለመስጠት ተዘጋጅተዋል። ሴኔቱ ትላንት የጤና ዋስትናን ለመሻር ክርክር እንዲጀመር ከወሰነ በኋላ እሱን የሚያራምድ ህግ ተቀባይነት አላገኘም። የህግ መወሰኛው ምክር ቤት የብዙሃን መሪ ሚች ምከነል ያቀረቡት ረቂቃ ሀሳብ ትላንት ማታ 43 በ57 ድምፅ ወድቋል። የተሸነፈው ረቂቃ ሐሳብ በድህነት የሚኖሩ አሜሪካውያን የሕክምና ዕድል እንዲያገኙ የሚያደርገው ፕሮግራም እንዳይሰፋ ያግዳል። ዝቅተኛ ገቢ ያላቸው አሜሪካውያን የግል የሕክምና ዋስትና ለመግዛት እንዲችሉ የሚሰጠውን ድጎማ ይቀንሳል። የሕክምና ኢንሹራንስን ወይም ዋስትናን በማይገዙ ሰዎች ላይ ተደንግጎ የነበረውን የግብር ቅጣትን ያስቀራል። አንዳንድ ሪፑብሊካውያን ተተኪ ሕግ ሳይገኝለት የኦባማ ኬርን መሻሩ ብዙ አሜሪካውያን የጤና ዋስትና እንዳይኖራቸው ያደርጋል የሚል ስጋት አላቸው። ታሊባን በደቡባዊ የአፍጋኒስታን ክፍለ ሀገር ካንዳሃር ላይ በከፈተው ጥቃት ቢያንስ 26 ወታደሮች ተገድለው 13 እንደቆሰሉ የሀገሪቱ ባለሥልጣኖች አረጋግጠዋል። ውድቅት ላይ የተካሄደው ጥቃት የአፍጋኒስታን ብሔራዊ ሰራዊት ሰፈርን ኢላማ ያደረገ እንደነበር የመከላከያ ሚኒስቴር ቃል አቀባይ ዳውላት ዝዊሪ መናገራቸውን ኦፊሴላዊ መግለጫ ጠቁመዋል። በውጊያው ሰማንያ የሚሆኑ የታሊባን ታጣቂዎች ተገድለዋል ወይም ቆስለዋል ሲሉም ቃል አቀባዩ አክለዋል። ወደ ቀዳሚው የምሽቱ መደበኛ ቅንብር እንለፍ። አሜሪካና ህዝቧ ይላል። ዩናይትድ ስቴትስ ውስጥ ዕድሜው ከ65 ዓመት በላይ የሆነው ሰው ቁጥር በፍጥነት እያደገ ነው። ከዚህ ውስጥም የውጭ አገር ተወላጁ ቁጥር የማይናቅ ድርሻ አለው። እንደ ኒውዮርክ ባሉ የአሜሪካ ከተሞች እንደ አውሮፓ ዘመን አቆጣጠር 2020 ዓ.ም ላይ ሲደረስ ከጠቅላላው አረጋውያን ውስጥ አብላጫውን ቁጥር የሚይዙት የውጭ አገር ተወላጆች እንደሚሆኑ ይጠበቃል። ከዚህም ጋር ተያይዞ ታዲያ ለውጭ ሀገር ተወላጅ አረጋውያን ባህላዊ አግባብነት ያለው አገልግሎት ማዳረስ አዳጋች ሊሆን እንደሚችል በመግለጽ የአሜሪካ ድምፁ ራሞን ቴይለር ከኒውዮርክ ያጠናቀረውን ዘገባ ቆንጅታዬ ዋሽንግተን አካባቢ ድሪም የተባለ የኢትዮጵያውያን ስብስብ አረጋውያንን የማገናኘት ስራ እየሰራ መሆኑን አክላ ለዛሬው አሜሪካና ሕዝቧ ፕሮግራም ይዘዋለች። ኒውዮርክ ውስጥ ከባንግላዴሽ የመጡ አረጋውያን በሳምንት ሶስት ጊዜ የተገናኙ አብረው የሚውሉበት፣ የሚጸልዩበት፣ የአገራቸውን ምግብ እየበሉ የሚዝናኑበት ዴሲ የአረጋውያን ማዕከል የሚባል አለ። ባንግላዴሾች ከሌላው ከውጭ ሀገር መጤ ማህበረሰብ ጋር ሲነጻጸሩ ወደዚህ ሀገር መጥተው መስፈር ከጀመሩ ብዙ ዘመን አላስቆጠሩም ታዲያ በተለይ ለአረጋውያኑ እንግሊዝኛ ቋንቋ አለመቻላቸው አገሩን ለመልመድ ትልቅ ችግር ሳይፈጥርባቸው አልቀረም። ጃሃን አራ አሚንም የሚሉት ይህንኑ ነው። መጀመሪያ የመጣው ጊዜ ምንም እንግሊዝኛ አላውቅም ነበር። አሁንም ቢሆን አላውቅም። ማታ ተኝቼ ወይ ጉድ፣ አሁን ነገ እንዴት ነው ውጭ የሚወጣው? እንዴትስ ነው ከሰው ጋር የምነጋገረው ብዬ ክሪስቲያን ጎንዛሌዝ ሴንተር ፎር ርባን ፊውቸር የከተማ ኑሮ የወደፊት ይዞታ ማዕከል የተባለ ከፍተኛ አጥኚ ናቸው። በተለይ የመጡበትን ባህልና የቋንቋ ችሎታቸውን ታሳቢ አድርጎ የተዘጋጀ አገልግሎት እንደ ልብ በማይገኝባቸው አካባቢዎች፣ በተለይ አረጋውያኑ ዘንድ ከማህበራዊ ኑሮ የመገለል ችግር እንደሚጸና የታወቀ ነው ይላሉ። የልጅ ልጆቻቸው ቋንቋውን ስለማያውቁ በምን ቋንቋ እንደሚግባቡ ጭንቅ የሚላቸው ብዙ አረጋውያን ያጋጥሙናል። እነዚህ አረጋውያን ከኖሩበት አገራቸው ባህል በጣም የተለየ ባህል ውስጥ ነው የገቡት። ታዲያ አሜሪካ ያለው ባህል በየሀገራቸው አረጋውያን ማኅበረሰብ ውስጥ ካላቸው ሚና ይለያልና ለመልመድ ያስቸግራቸዋል። ዴዚ የአረጋውያን ማዕከልን የሚያካሂደው ኢንዲያ ሆም የተባለ ከሃይማኖት ነጻ የሆነ የደቡብ እስያውያን ድርጅት ነው። በሌሎችም የአረጋውያን ማዕከሎች አገልግሎቶችን ለማኅበረሰቡ ይሰጣል። አረጋውያን በተለያየ መልኩ የመገለል ችግር እንደሚገጥማቸው ይናገራሉ። አንዱ አብዛኞቹ የማህበራዊ ኑሮ ዋስትናም ሆነ የሌሎች ከፌዴራል መንግስት የሚገኙ ጥቅሞችና አገልግሎቶች ተጠቃሚ ለመሆን ስለማይችሉ እንደሆነ የማዕከሉ ስራ አስኪያጅ ዲላፍሮዝ ናርጊዝ አህመድ ገልጸዋል። የእኛ ሀገር ሰዎች በይበልጥ ወግ አጥባቂ ሃይማኖት ማ አጥባቂና በጣም በተቀራረበ የቤተሰብ ግንኙነት የሚያምኑ ናቸው ከቤተሰብ ጋር አብረው መኖር ይፈልጋሉ በአሁኑ ጊዜ ደግሞ ይሄ በጣም አስቸጋሪ ሊሆን ይችላል ምክንያቱም እዚህ ሀገር ያመጧቸው ልጆቻቸው ራሳቸው ከድህነት ጣሪያ ውስጥ ባለ ደረጃ የሚኖሩ ሊሆኑ ይችላሉ ታዲያ ከማህበራዊ ኑሮ የመገለሉ ችግር ቅርብ ጊዜ በመጡት ብቻ ሳይሆን በቆዩትም ላይ ለምሳሌ ከህንድ መጥተው ኑሯቸውን አሜሪካ ውስጥ በመሰረቱት እንደ ህንዳዊ አሜሪካዊው ሚሃራት ሻህና ባለቤታቸው ባሉት ላይም የሚደርስ ነው። እሳቸውና ባለቤታቸው አሜሪካ ከመጡ 25 ዓመታት አስቆጥረዋል። ኢንዲያ ሆም፣ የህንዶች ቤት በተባለው ማዕከል መርሃ ግብሮች መሳተፋችን ጠቅሞናል ይላሉ ሚሃራት ራስን ማስተማር መልመድ ነው የሚያስፈልገው። ሰውን እንዴት እንደምናነጋግር፣ ከሌሎች ሰዎች ጋር ስንሆን ምን ማድረግና አለማድረግ እንደሚገባን ተምረናል። ደግሞም እንዳይሰለቻቸው ምን እናድርግ፣ እንዴት ብናዝናናቸው ደስ ይላቸዋል? ይህን ሁሉ ማሰብ ያስፈልጋል። ያ ሲሆን ለአንተም ያሉህን ተሰጥኦዎች ለሌሎች ለማሳየት እድል ታገኛለህ። ባህራት ሻህና ባለቤታቸው ለእኛ ዋናው የደስታችን ቁልፍ ጤናችንን እየጠበቅን መኖርና በየቀኑ ለራሳችን አንድ ደስ የሚለን ስራ እየሰራን ሳይሰለቸን መዋል ነው ብለዋል። በነገራችን ላይ በዚህ በዋሽንግተን አካባቢ ኢትዮጵያውያን አረጋውያንን ቀደም ብሎ እንደተባለው ለማገናኘት ጤና ነክ መረጃዎችን ለማካፈልና ለማዝናናት ድሪም ኢትዮጵያ በተባለ የኢትዮጵያውያን ማህበረሰብ ስብስብ የተቋቋመ ማዕከል አለ። ከዚህ ቀደምም ዘግበንበታል። የማዕከሉ አስተባባሪ ካሁን ቀደም ስለ ማዕከሉ ስራዎች የሰጡንም ማብራሪያ ቀንጨባ አድርጌ ላሰማችሁ። ሜሪላንድ ነው የምናገናኛቸው። አንደኛ እንደ መጀመሪያ ሲገናኙ እንደ ሀገራቸው ተቃቅፎ ጥበቅ ያለ ሰላምታ ይለዋወጣሉ፣ ይጠያየቃሉ፣ ገጠመኞቻቸውን አንስተው ይጨዋወታሉ፣ ይሳሳቃሉ። በእኛ በኩል እለቱ የተለየ ስያሜ ካለው በዓለም አቀፋዊ ስያሜ ወይም ባሉበት አካባቢ ከአሜሪካ ጋር የተያያዘ ስያሜ ካለው ወይም በኢትዮጵያ ስላሳለፍናቸው ታሪካዊ ቀን ካለው ውይይት ይደረጋል። ከተለያየ ሚዲያ ሶሻል ሚዲያ የተለየ ነገር ካለው እንዲያዩ ትደረጋል። ትረካ አንዳንዴ ይኖራል፣ የተለየ ክስተት ካለ የሚያዝናኑ፣ የሚያስቁ፣ የሚያወያዩ ትምህርት ይሰጣሉ የምንላቸው መጽሐፎችን ካሉ የመጽሐፍ ንባብ ይኖራል። በዛ የመጽሐፍ ንባብ የእነሱን አስተያየት እንዲሰጡ እንዴት እንደሚያዩት እናበረታታቸዋለን። ምን ይሰማቸዋል? እንደው ደስታቸው የነዚህ አረጋውያን እንግዲህ ቤት ነው የሚውሉት፣ ወዲያ ወዲህ ለማለትም ሀገሩም አካባቢውም አይመችም እና ሲገናኙ የሚሰማቸው ስሜት ምንድን ነው? ሲገናኙ ከመጠን በላይ ነው ደስ የሚላቸው። ለምሳሌ ሲቀሩ ከመካከል አንድ ቀን ሁለት ቀን እንደዚህ ሲቀሩ ለምን ቀሩ ብለው እርስ በርሳቸው እንትን ይላሉ። በጣም በፍቅር ነው የሚጠያየቁት። በፕሮግራሙ በተለይ ከዚህ በፊት የማያውቁት ነገር ከነበረ ከመጠን በላይ ደስ ይላቸዋል። ይሄንን ስላሳየችውን እናመሰግናለን ይላሉ። ይህ ብቻ አይደለም፣ ለምሳሌ ስፖርትም ይሰራሉ። የአካል እንቅስቃሴ እንዲያደርጉ እናበረታታቸዋለን በበጎ ፈቃደኝነት በተለይ ቅዳሜ ቅዳሜ ከኛ ጋር መጥተው የሚሰጡት ሎ እሳቸው የአካል እንቅስቃሴ እንዲያደርጉ የአስራ አምስት ደቂቃ ሀያ ደቂቃን ይሰጧቸዋል። ሰውነታቸውን ማዝናናት እንዳለባቸው ቤትም ሄደው መስራት እንዳለባቸው እርጅና እንዳይጫጫናቸው ትምህርትም ከሕክምና እንትን ጋር ቤት የያዙ ትምህርት ይሰጣሉ። እሳቸውም የህይወት ገጠመኞቻቸውንም እንደዚሁ ይጨዋወታሉ እና አዎ ይወያያሉ። እዚህ ከመጡ በኋላ ራሱ የገጠማቸው ችግር ካለ ሌላ ቦታ ሄደው መተንፈስ፣ አፋችን ተዘግቶ ነው የሚውለው የሚጨዋወትም ወጥተን የምናየው ነገር የለም። ልጆች እስኪመጡ ልጆቻችን እስኪመጡ ነው የምንጠብቀው። እነሱ የሚደክማቸዋል አልፎ ሄደው የሚተኙበትን ይሄን ነው በአጠቃላይ የሚመስለው። የአረጋውያን ማዕከሉ በተለያዩ የሙያ ዘርፎች ከተሰማሩ የማህበረሰቡ አባላት የበጎ ፈቃድ እገዛ እንደሚያስፈልገውም በወቅቱ ወይዘሮ ታድላ አሳስበው ነበር። የኢትዮጵያውያን አዲስ ዓመት በዓል እየተቃረበ እንደመሆኑ ማዕከሉ በአሁኑ ጊዜ ምን መሰናዶ እያሰበ እንደሆነ ደግሞ ጠይቀን እንመለሳለን። ቀጣዩ ዝግጅት ደግሞ ዲሞክራሲ በተግባር። ከሰሃራ በመለስ ያሉ የአፍሪቃ ሀገሮች አለመረጋጋት፣ ግጭቶችና ወንጀሎች በመከታተላቸው ምክንያት የግል ወታደሮችን እንዲመድቡና የጸጥታ ጥበቃ ኩባንያዎችን እንዲቆጥሩ አድርጓቸዋል። እነዚህ ቅጥር ወታደሮችና የጸጥታ ጥበቃ ኩባንያዎች ገንዘቡ እስከተከፈላቸው ድረስ ማዕድን የሚወጣባቸውን ስፍራዎችና የነዳይ ዘይት ደፖዎችን ይጠብቃሉ። ሙሉ ወታደራዊ ዝግጅቶችን ይፈጽማሉ። እዚህ ላይ ለቅጥረኛ ወታደሮች አቅራቢ ኢንዱስትሪና ከሰሃራ በመለስ ለሚገኙ የአፍሪካ ሀገሮች ትልቁ ፈተና የግል ወታደሮቹ የየሀገሮቹን ብሔራዊ ሕግጋት ማክበራቸውንና ዓለም አቀፍ አሰራሮችን መከተላቸውን ማረጋገጡ ነው። የአሜሪካ ድምፅ አንጋፋ ተንታኝ ጄፍሪ ያንግ ዝርዝር አለው። ሰለሞን ክፍሌ ለምሽቱ ዲሞክራሲ በተግባር ፕሮግራም ይዞታል። ቅጥረኞቹ መደበኛ ወታደሮች ነው የሚመስሉት። ሲዋጉም እንደ ወታደር ነው። ነገር ግን የየሀገሩ ብሔራዊ ወታደር አካል አይደሉም፣ ባዕዳን ናቸው። ለግል የጦር ሰራዊትና ሴኪሪቲ ኩባንያዎች ነው ተጠሪነታቸው። ፒኤምሲ ወይም ፒኤስሲ ተብለው ይጠራሉ። በገንዘብ የገዛቸውን ወገኖች ወክለው ለውጊያ ጭምር ይሰማራሉ። በተለያዩ ምክንያቶች ደግሞ በአሁኑ ወቅት በብዛት ሲሰማሩ የሚታየው ከሳሐራ በታች ባሉ የአፍሪቃ ሀገሮች ውስጥ ነው። ከነዚህ ባዕዳን ታጣቂ ኃይሎች አንዳንዶቹ በቀጥታ ብሔራዊ ጦሩን ያግዛሉ። ሌሎች የንግድ ተቋማትን፣ ትላልቅ ሕንፃዎችን፣ አውራ መንገዶችን፣ ድልድዮችንና ግለሰቦችን ሳይቀር በመጠበቁ ሥራ ይሰማራሉ። ሻን ማክፌት በብሔራዊው የመከላከያ ዩኒቨርሲቲ አፍሪካ ማዕከል ውስጥ ይሠራሉ። ስለ ግል ወታደሮችና ሴኪሪቲ ኩባንያዎች ሁኔታ ይከታተላሉ። ደንበኛቸው መንግሥት ላይሆን ይችላል። ምናልባትም የተቀጠሩት በአንድ የማዕድን ኩባንያ ይሆናል። እንዲያውም በአንድ ከፍተኛ ከበርቴ የተቀጠሩ ሊሆኑ ይችላሉ እስከምናውቀው ድረስ መንግስታዊ ያልሆነ ድርጅት ማለት ኤንጂኦ ሊሆን ይችላል የቀጠራቸው በአንዳንድ እንደ አፍሪካ ባሉ አገሮች ውስጥ በኤንጂዎቹ ተቀጥረው እናያለን። እነዚህኞቹ በውጊያ የሚሰማሩ ሳይሆኑ የድርጅቱን ሠራተኞች ንብረትና የመሳሰሉትን ለመጠበቅ የሚመደቡ ናቸው። ከሰሃራ በታች በሚገኙ የአፍሪካ ሀገሮች በርካታ ግጭቶች ደርሰዋል። እነዚህን ቅጥረኛ ወታደሮች በመጠቀም ግን ውጤቱ የተቀየረባቸው መኖራቸውን እንገነዘባለን። ለምሳሌ እንደ አውሮፓውያን ዘመን አቆጣጠር በ1990ዎቹ ዓመታት ኤግዜክቲቭ አውትካምስ የተባለው የግል ወታደሮችና ሴኪሪቲ ኩባንያ በወቅቱ ይንቀሳቀሱ የነበሩ ሽምቅ ተዋጊዎችን ለማንበርከክ በአንጎላና በሲየራ ሊዮን መንግሥታት ተቀጥረው ነበር። ያ ኩባንያ ዛሬ ባይኖርም ያስተዳድረው የነበረው ደቡብ አፍሪካዊ ኢብን ባርሎ የተሰኘ ግለሰብ ነበር። ባርሎ እንደ አውሮፓን ዘመና መን አቆጣጠር በ2014 ዓመተ ምህረትም ሌላውን ኩባንያውን ኤስቲቲኢፒን በመጠቀም የናይጄሪያ ጦር ከቦኮ ሐራም ሙስሊም ነውጠኛ ቡድን ጋር በሚያካሄደው ጦርነት ረድቷል። ክሪስቶፈር ኪንሲ በኪንግስ ኮሌጅ ተንታኝ ናቸው። ናይጄሪያ ለምን ቅጥረኛ ወታደር እንዳስፈልጋት ያስረዳሉ። የግል ሴኪሪቲ ኩባንያ ለመቅጠር አንዱ ምክንያት የሆናቸው ቦኮ ሐራምን ለመዋጋት የሚያስችላቸው ጥበብ በእነርሱ ወታደሮች ውስጥ አለመኖሩ ነው። ቢኖርም እንኳ በቂ አለመሆኑ ደግሞ አማጺውን ቡድን በብቃት ለመዋጋት አላስቻላቸውም። ስለዚህ ቅጥረኞቹን ገዝቶ ማሰማራቱ አንዱ አማራጭ ሆኗቸዋል። በፒኤምሲ ፒኤስሲ የግል ወታደሮችና ሴኪሪቲ ኢንዱስትሪ ውስጥ ብቃት ያላቸው የሰለጠኑ ወታደሮች መኖር ነው። ከሰሃራ በታች የሚገኙ የአፍሪቃ ሀገሮቹን ወደ ባዕዳን ወታደሮች መቅጠር እንዲዞሩ ያደረጋቸው ሌላው ደግሞ እነዚህ የግል ወታደራዊ ኩባንያዎች በአብዛኛው የተሞሉት በጡረታ በተገለሉና ከፍተኛ ልምድ ባላቸው መኮንኖች በመሆኑ አፍሪካውያኑ ላቀዱት የጦር መሣሪያ ግዢ ሥልጠና ይሰጣሉ። ወታደራዊ ተቋሞቻቸውን በመቅረጽም ያግዛሉ። ተንታኞች እንደሚሉት አፍሪኮም በመባል የሚታወቀው የዩናይትድ ስቴትስ የአፍሪካ ወታደራዊ እዝ ይህን ቴክኖሎጂ ለግል ወታደራዊና ሴኪሪቲ ኢንዱስትሪ ለማጋራት መፈለጉ አይቀርም። በኪንግስ ኮሌጅ ተንታኙ አንድሪያስ ክሪግ ያስረዳሉ። ምን አይነት ተግባራትን ይሆናል እነዚህ ወታደሮች የሚያከናውኑት? በቀጥታ በግጭቶች ውስጥ እንደማይሰማሩ ይገመታል። አፍሪኮም ለምሳሌ በማሰልጠንና በማስታጠቅ የየአገሮችን ወታደሮች ይረዳል። በአፍሪካ የሴኩሪቲ አሰራር ለውጥ ለማምጣትም ይሠራል። የአደጋው ስጋት ባየለባቸው አካባቢዎች ግን የዩናይትድ ስቴትስ ጦር ወታደሮችን ለማሰማራት ፍላጎት የለውም። በተለይ የራሱ ወታደሮች ለከፍተኛ ስጋት ከተጋለጡ ማሰማራቱን አይፈልገውም። አንድሪያስ ክሪግ አክለው ሲያስረዱ ከሰሃራ በታች በሚገኙ የአፍሪካ ሀገሮች ውስጥ እነዚህን የግል ኃይሎች መጠቀሙ አፍሪኮም በመላ አህጉሪቱ እንቅስቃሴውን ለማስፋት ይረዳዋል ይላሉ። የአፍሪካ መንግሥታትና ሌሎች በርካቶች ዓለም አቀፍ ስምምነቶችን ጠንካራ የሀገር ውስጥ ሕጎችን ተግባራዊ በማድረግ በእነዚህ ቅጥረኛ ወታደሮች ላይ ጥብቅ ቁጥጥር ለማድረግ እየተንቀሳቀሱ ናቸው። እንደ አውሮፓን ዘመን አቆጣጠር በ1998 ዓ.ም በደቡብ አፍሪካ የኔልሰን ማንዴላ መንግሥት ዜጎቹ በግል ወታደራዊ ኩባንያዎች እንዳይሰማሩ የሚያግድ ሕግ አወጣ። ያ በመሆኑም ሀገሪቱ ውስጥ የነበሩ በርካታ ኩባንያዎች ተዘጉ። ከዚያም እንደ አውሮፓን ዘመን አቆጣጠር በ2008 ደቡብ አፍሪካ፣ አንጎላ፣ ሴራሊዮን፣ ዩናይትድ ስቴትስ እና ሌሎች ዐሥራ አራት ሀገሮች የዓለም አቀፍ ቀይ መስቀሉን የሞንትሮ ሰነድ ፈረሙ። ያ ሰነድ ግጭቶች ባሉባቸው አካባቢዎች የግል ወታደራዊ ኩባንያዎችን እንቅስቃሴ ይገድባል። በአሁኑ ወቅት የሰነዱ ፈራሚ ሀገሮች ቁጥር 54 የደረሰ ሲሆን ሦስት ትላልቅ ዓለም አቀፍ ድርጅቶችንም ያካትታል። ከአሜሪካ ድምፅ በ19 እና በ25 ሜትር ባንዶች የሚተላለፈውን ዝግጅት ነው የምታደምጡት የተከበራቸው አድማጮች። በመጨረሻም ሴቶችና ቤተሰብ ከዓለም ዙሪያ የኤች አይቪ ኤድስ ኤክስፐርቶችን ያሰባሰበ ጉባኤ በዚህ ሳምንት ፓሪስ ውስጥ ተካሂዷል። በጉባኤው ላይ በርካታ አዎንታዊና ተስፋ ሰጪ ዜናዎች የተሰሙ ቢሆንም በጸረ ኤች አይ ቪ ትግዱ አሁንም ብዙ ፈተናዎች አሉበት። ሞኪ ኤድዊን ኬንዜጋ ከካሜሩን ሰሜናዊ ከተማ ጊዲየር ባጠናቀረው ዘገባ ኤች አይ ቪ በደማቸው ያለ እናቶችና ሕፃናት በያሉበት ፈልጎ ሕክምና እንዲያገኙ ማድረግ አዳጋች መሆኑን ገልጿል። ቆንጅታዬ ለሴቶችና ቤተሰብ ክፍለ ጊዜ ፕሮግራሟ እንደሚከተለው አዘጋጅተዋለች። ሰሜን ካሜሩኗ ጊዲየር ከተማ የልዋ አደባባይ ላይ በብዙ መቶዎች የተቆጠረ ሕዝብ ተሰባስቧል። ኤች አይ ቪ በደማቸው ያለ ነዋሪዎች ንግግር ያደርጋሉ ተብሎ ለማዳመጥ ነው። ከተናጋሪዎቹ መካከል አንዲቱ ሚሪያም አናንግ ይባላሉ። ባለቤታቸውና የሶስት ወር ህጻን ልጃቸው ከሁለት አመታት በፊት ሞተውባቸዋል። በመንደሬ በመንደሬ የሚኖሩ የታመሙ ሰዎችን እስኪ ህጻናት ልጆቻችሁንም ይዛችሁ ሂዱና የኤች አይ ቪ ምርመራ አድርጉ ስላቸው አይሰሙኝም ሲሉ ያማርራሉ ሚሪያም ዘመዶቻችን መድኃኒት አድርገውብናል ለዚህ ነው የታመም ነው ብለው ይከራከሩኛል አሉ። በኤች አይ ቪ ምክንያት ታመው የሞቱ ሶስት ወንዶች አውቃለሁ እኔ ራሴ። ሚስቶቻቸው ልጆቻቸውን ይዘው ሐኪም ዘንድ መሄድ እምቢ ይሉኛል መድኃኒት ተደርጎብናል እያሉ ሲሉ ሜሪያም አክለው ያስረዳሉ። ሜሪያም ነፍሰ ጡር ሳሉ የቅድመ ወሊድ የጤና እንክብካቤ አላገኙም። ልጃቸውንም የተገላገሉት ቤት ውስጥ በልምድ አዋላጅ እርዳታ ነው። ቆይቼ መታመም ስጀምር ነው ሐኪም ቤት ሄጄ ኤች አይ ቪ በደሜ ውስጥ መኖሩ የተነገረኝ ብለዋል። አሁን ሚሪያም የካሜሩን መንግስት ባዘጋጀው የጸረ ኤች አይ ቪ የአቻላቻ ትምህርት መርሃ ግብር ሌሎችን ስለ ቫይረሱ ያስተምራሉ። የካሜሩን መንግስት ባለፈው እንደ ኤሮፓውያን አቆጣጠር በ2016 ዓ ም ባደረገው ጥናት መሰረት በሰሜናዊው የሀገሪቱ ክፍል ከአስር ሴቶች ሰባቱ የቅድመ ወሊድ የጤና ክትትል ለማግኘት ሐኪም ዘንድ እንደማይሄዱ አስተውሏል። ሐኪም ቤት ከሚሄዱት ውስጥም አንድ ሶስተኛው ኤች አይቪ በደማቸው መኖሩ የተነገራቸውም ጭምር ከተገላገሉ በኋላ ተመልሰው ሐኪሙ ጋር አይሄዱም። ታዲያ እንደ ሚሪያም ኢናንጋ ያሉት የአቻ ላቻ አስተማሪዎች ሚና በየሰፈራቸው ነፍሰ ጡር ሴቶችን እየፈለጉ ወደ ሐኪም ዘንድ እንዲሄዱ ማበረታታት ብቻ ሳይሆን የቀጠሯቸውንም ቀን ማስታወስም ጭምር ነው። ይህ ጥረት ከተጀመረ ወዲህ የአቻ ትምህርት ላይ የተሰማሩት መምህራን ካገኟቸው ሴቶች ውስጥ ከአስሩ ሰባቱ ሕክምናቸውን ይከታተላሉ። እናቶች የኤች አይቪ ደም ምርመራ ሊያደርጉ ሲሄዱ ውጤቱ በዕለቱ ይታወቅላቸዋል የአራስ ልጆች ምርመራ ግን ልዩ ምርመራ ነው የሚያስፈልገው ምርመራው ሊካሄድ የሚችለውም አንድ ሺህ ኪሎ ሜትር ርቀት ላይ ወደምትገኘው ወደ ሀገሪቱ መዲና ያውንዴ ተልኮ መሆኑን በካሜሩን የጤና ሚኒስቴር የኤች አይቪ ቁጥጥር ክፍል ዲሬክተሯ ጆርጂና ዋኪንግ ገልጸዋል ውጤቱ ከያውንዴ እስከሚመለስ ስድስት ወይ ሰባት ወር ይወስዳል ነው ያሉት ባለስልጣኗ። አንዳንዴ ውጤቱ በሚደርስበት ጊዜ ሕጻኑ አስቀድሞ አርፏል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ እንደሚለው ሰሜን ካሜሩን ውስጥ ኤች አይቪ በደማቸው እንዳለ ከታወቀላቸው ህጻናት ውስጥ ወላጆቻቸው ቢያንስ አርባ ከመቶውን መልሰው የህክምና ባለሙያ ጋር አይወስዷቸውም። ይሄ አንዱ ከባድ ችግር መሆኑንም ዩኒሴፍ አመልክቷል። በአካባቢው ሆስፒታሎች የመድኃኒት እጥረት መኖሩንም የሆስፒታሎች ባለስልጣናት ይናገራሉ። የካሜሩን መንግስት ወላጆች የልጆቻቸውን የምርመራ ውጤት የሚጠብቁበትን የተራዘመ ጊዜ ለማሳጠር አዳዲስ የመመርመሪያ መሳሪያዎችን በስራ ላይ ሊያውል ሙከራ መጀመሩን አመልክቷል። አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሐምሌ መጀመሪያ ላይ ፕሬዚዳንት ዶናልድ ትራምፕ ሶማሊያ፣ ደቡብ ሱዳን፣ ናይጄሪያና የመን ውስጥ ባለው ዐመፅና የምግብ ዋስትና እጦት ለሚሰቃዩ 20 ሚሊዮን ህዝብ የ639 ሚሊዮን ዶላር እርዳታ ይፋ አድርገዋል። የዩናይትድ ስቴትስ የዓለም አቀፍ የረዴት ድርጅት የዲሞክራሲ የግጭቶች መከላከያና የሰብአዊ እርዳታ ክፍል ምክትል ዲሬክተር ሮበርት ጃንኪንስ እንደገለጡት በብዙ አስር ሚሊዮኖች የሚቆጠሩ ሰዎች ናይጄሪያ፣ ደቡብ ሱዳንና የመን ውስጥ ሰው ሰራሽ በሆነ ቀውስ እየተሰቃዩ ሲሆን እነዚህ ሁሉ ስቃዎች ደግሞ በውዝግብና በግጭቶች ሳቢያ የመጡ ናቸው። ሶማሊያ ውስጥ የሚካሄደው ግጭትም ይላሉ ቀድሞውኑ ከባድ የነበረውንና ለረጅም ጊዜ የዘለቀውን ድርቅ ማባባሱ ተወስቷል። በአንዳንድ የደቡብ ሱዳን አካባቢዎች የነበረውን ድርቅ ያስታገሰ እርዳታ ቢገኝና ያም እርዳታ የመንና ሶማሊያ ያለውን ረሃብ የገታ ቢሆንም አጠቃላዩ የምግብ ዋስትና አለመረጋገጥ ግን ሁኔታዎችን ማባባሱን ይህም ለሕይወት አስጊ የሆነ የረሃብ አደጋ መደቀኑን የዩኤስኤአይዲው ባለሥልጣን ገልጠዋል። በተጠቀሱት አራት አገሮች በሙሉ የእርስ በርስ ውዝግቦች ናቸው ለሰብአዊ እርዳታ አስፈላጊነት ዋናዎቹ ሰበቦች። ሶማሊያ ውስጥ በችግር ላይ ወዳሉ አካባቢዎች ለመድረስ በዚያ የሚካሄደው ግጭት ደንቃራ ሆኗል። ደቡብ ሱዳንና የመን የሚካሄደው የእርስ በርስ ጦርነት ኢኮኖሚውን አዳሽቆ የእርሻ ምርቶችን አቀጭጮና የንግዱን ዘርፍ አዳክሞ የአገሮቹ የምግብ ዋጋ እንዲንር ሆኗል። አልሻባብ በሶማሊያ ቦኮ ሃራም በናይጄሪያና አይሲስ በምዕራብ አፍሪካ በሚያካሄዷቸው የሽብር ጥቃቶች የሰብአዊ እርዳታ አስፈላጊነትን ከማባባስ አልፈው አቅርቦቱንም አደናቅፈዋል አሁን በተገኘው ተጨማሪ እርዳታ ግን ዩናይትድ ስቴትስ የበለጠ የአስቸኳይ ጊዜና የተመጣጠነ የምግብ አቅርቦት እንዲሁም ሕይወት አድን የሕክምና አገልግሎት ንጹሕ የመጠጥ ውሃ አጣዳፊ መጠለያዎችን ታቀርባለች ይህ ተጨማሪ እርዳታ ዩናይትድ ስቴትስ እንደ አውሮፓ አቆጣጠር ከ2017 ዓ ም መጀመሪያ አንስቶ በአጠቃላይ ያደረገችውን የሰብአዊ እርዳታ በአንድ ነጥብ 8 ቢሊዮን ዶላር ከፍ ያደርገዋል ሲሉ የዩኤስ አይዲ ባለሥልጣን ተናግረዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን የማጠቃለያ ዜና እናሰማለን። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ዛሬ ለስራ ጉዳይ በሄዱበት በባህር ዳር ከተማ ተይዘው መታሰራቸው ተነገረ። የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የክስ ጉዳያቸው በመሰማት ላይ የሚገኘው አምስት የወልቃይት ኮሚቴ አባላት ላይ አንድ ሰው በምስክርነት ለማቅረብ የበጀት እጥረት ገጥሞኛል ሲል ፖሊስ ለፍርድ ቤት አመለከተ። የተከሳሾቹ ጠበቆች ፖሊስ ያቀረበው ምክንያት ተቀባይነት የለውም፣ ደንበኞቻችንም እየተንገላቱ ነው ሲሉ ተቃውመዋል። ፍርድ ቤቱ ፖሊስ ያቀረበውን ምክንያት መቀበሉን በመግለጽ ተለዋጭ ቀጠሮ ሰጥቷል። የፌደራል ጠቅላይ አቃቢ ሕግ አቶ በቀለ ገርባ በዋስ ሊፈቱ አይገባም የሚል መከራከሪያ አቀረበ። ጉዳዩን እየመረመረ የሚገኘው ፍርድ ቤት የሁለቱን ወገኖች ክርክር አይቶ ብይን ለመስጠት ቀጠሮ ሰጥቷል። ሶማሊያ አዲስ የመፈናቀል ችግር ገጥሟታል። በተለይም በሀገሪቱ ደቡባዊ ክልል ሰዎች በድርቅና በግጭት ምክንያት ከመኖሪያቸው እየተፈናቀሉ ናቸው። ካለፉት ሰባት ወራት ወዲህ ስምንት መቶ ሺህ የሚሆኑ ሰዎች በድርቅ ምክንያት ከመኖሪያቸው እንደተፈናቀሉ በሶማሊያ የዓለም አቀፍ ፍልሰት ድርጅት ተወካይ ጌራርድ ወይት ለአሜሪካ ድምፅ ሬዲዮ ገልጸዋል። አንድ ነጥብ አንድ ሚሊዮን የሚሆኑ ሶማሊያውያን ከዚህ በፊት የተፈናቀሉ መሆናቸው ይታወቃል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ትራንስጀንደር ወይም ራሳቸውን ከተወለዱበት ጾታ ለይተው የሚያዩ ሰዎች በሀገሪቱ ወታደራዊ ኃይል ማገልገላቸው ይቆማል ብለዋል። አሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ ሰለሞን ክፍሌና አዳኒ ፍስሐየንን ከአቀናባሪዋ ብርሃን ኃይሉ ከዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ሐሙስ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።